ጋቢና ቪኦኤ ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ ገባ በሉ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ጽዮን ግርማ ነኝ። ለዛሬ ያሰናድናቸውን ዝግጅቶች ይዘን ከመስታወት አረጋው ጋር አብረናችሁ እንቆያለን። ሰላም እንደምናመሻችሁ የዛሬ መስከረም 9 2011 ዓ ም ምሽት ዝግጅቶቻችንን እናስተዋውቃችሁ። ጠቅላይ ሚኒስትር አብይ አህመድ የኦህዴድ አባላት ሁሉን አቃፊ እንዲሆኑ ጠየቁ። ልክ እንደ ትላንት ኢትዮጵያን እንገነባታለን። ከብሔር ብሔረሰቦች ጋር በፍቅርና በመከባበር አብረን እንኖራለን። አብረን ሆነን የአፍሪካ ቀንድንም አፍሪካንም እንገነባለን። ከዚህ ሊያግደን የሚችል አንዳችም ነገር የለም። ጠቅላይ ሚኒስትር አብይ ይህንን የተናገሩት በጅማ ከተማ እየተካሄደ በሚገኘው የድርጅቱ ጉባኤ መክፈቻ ላይ ባሰሙት ንግግር ነው። በሌላ ዘገባ ደግሞ የአርበኞች ግንቦት ሰባትና የኦነግ አመራር አባላት በሀገሪቱ ወቅታዊ ሁኔታ ላይ የሚሰጡትን አስተያየት ይዘናል። አስከትለን ደግሞ በቡራዩ ከተፈጠረው ጥቃት ያመለጡ ተፈናቃዮችን ይዘንላችኋል። የሙሰውን ሬሳ ራሱ እያየው ማለት ነው። መስጊድ ውስጥ ጋብር የተደበኩን መጀመሪያ ማለት ነው ነው መራመድ አልችልም። ልጆች ተፈናቃዮቹ ናቸው የሰማችኋቸው ይዘናቸዋል። በሌላ ዘገባ በአማራ ክልል የትምህርት ጥራት ችግርን የተመለከተ ዘገባም ይዘናል። በዚያኛው ዳታ አታ ተመሰክተን ስናየው ግን ከ80 ፐርሰንት በላይ ደረጃቸው ከደረጃ በታች ነው። ደረጃ ሁለትና ደረጃ አንድ ማለት ነው። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። አጠር ላሉ ዓለም አቀፍ ዜናዎች ተመልሰን መተናል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ባለፈው ቀናት ከባድ ዝናብ አዘል የውቅያኖስ ማዕበል ወይም ፍሎረንስ ያደረሰውን ውድመትና እየተካሄደ ያለውን ፈታኝ የመልሶ ማቋቋም ስራ ለመመልከት ወደ ሰሜን ካሮላይና ተጉዘዋል። ቼሪ ፖይንት የአውሮፕላን ማረፊያ እንደደረሱ ሚስተር ትራምፕ ከሰጡት ቃል ለዚህ ጥረት የተዘጋጀው እቅድ ለማመን ከሚቻለው በላይ ነው፣ ከፌዴራል መንግስት የሚጠበቀው ወጪ ብዙ ቢሆንም ይመጣል ብለዋል። የማዕበሉ ተጎጂዎችም የሀዘናችሁ ተካፋይ ነን፣ እስከ መጨረሻው አብረናችሁ እንቆማለን ብለዋቸዋል። በሌላ ዜና ደቡባዊ የመን ውስጥ የሚካሄደው ውጊያ ወደ ዋናዋ ወደብ ወደ ሁዴዳ እየተቃረበ ከሄደ ለብዙ መቶ ሺህ ሕጻናት የሞት ፍርድ ያህል ሊሆን እንደሚችል ሕጻናት አድን ድርጅት አስጠነቀቀ። የበጎ አድራጎት ድርጅቱ የህጻናት አድን የየመን ተጠሪ ታሜር ኪሮሎስ በሰጡት ቃል በዚህ ወሳኝ ወደብ በኩል የሚገባው የምግብ የነዳጅ እናም ሌሎችም አቅርቦቶች ብዙ መቶ ሺህ በረሃብ የተጎዱ ሕጻናትን በህይወት መቆየት የሚያስችላቸው ምግብ ለማግኘት እንደማይችሉ አስጠንቅቀዋል። አሁንም ከአምስት ሚሊዮን በላይ ህጻናት ረሃብ ለከባድ ቸነፈር ተጋልጠው እንዳሉ ሲታወቅ፣ ሁዴዳ ወደብ በውጊያው ከተዘጋ ደግሞ የተጎጂዎቹ ህጻናት ቁጥር በአንድ ሚሊዮን እንደሚጨምር ህጻናት አድኑ አስጠንቅቋል። የሰሜን ኮሪያ መሪ ኪም ጆንግ ኦን በሀገራቸው የሚሳኤል ግንባታ መርሀ ግብር ቁልፍ የሆኑትን ጣቢያዎችን ሲያፈርሱ ዓለም አቀፍ መርማሪዎች ተገኝተው እንዲታዘቡ ሲፈቅዱ መስማማታቸውን ዛሬ ረቡዕ አስታወቁ። ኪም ይህን በተናገሩበት የጋዜጣዊ መግለጫ ላይ የደቡብ ኮሪያው ፕሬዚዳንት ሙን ጄኢን በሰጡት ቃል የኮሪያ ልሳነ ምድር ከጦርነት ነጻ ምዕራፍ ተጀምሯል ብለዋል። የሰሜን ኮሪያውን መሪ ቢቻል በዚሁ የአውሮፓውያን ዓመት ሶልን እንዲጎበኙ ጋብዘዋል። የሁለቱ የኮሪያዎች መሪዎች የሶስት ቀናት ጉባኤ ዛሬ ሁለተኛ ቀኑን የፒዮንግያንግ መግለጫ እና የአጠቃላይ ወታደራዊ ስምምነት በመፈረም ተጠናቋል። በመጨረሻም የተቀናቃኞቹ የሁለቱ ኮሪያዎች መሪዎች በደረሱበት አጠቃላይ ስምምነት መሰረት ዩናይትድ ስቴትስም ተመጣጣኝ እርምጃ የምትወስድ ከሆነ ዋናውን የኒውክሌር ጣቢያን አፈራረሳለሁ ስትል ሰሜን ኮሪያ አስታውቃለች። ስምምነቱ ዛሬ ሰሜን ኮሪያ ዋና ከተማ ፒዮንግያንግ ውስጥ የሀገሪቱ መሪ ኪም ጆንግ ኡን እና በደቡብ ኮሪያ ፕሬዝዳንት منجان انيا የሁለተኛውን ቀነ ጉባኤያቸውን ሲያጠናቅቁ ይፋ ተደርጓል። ፒዮንግያንግ የፒዮንግዩንግን የኒኩለር ጣቢያ ስትዘጋ ዓለም አቀፍ ጠበብት በታዛቢነት በሚገኙበት የሚሳይል ሞተር መፈተሻ ጣቢያና መወንጨፊያም እዘጋለሁ ብላለች። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ዛሬ በትዊተር ገጻቸው ስምምነቱን በጣም ደስ የሚል ሲሉ አድንቀዋል። ለዛሬ ያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ዝግጅቶቻችን ጋር አብራችሁ ነው የጋቢና ጉዟችን ከአሜሪካ ድምፅ ይቀጥላል። ጽዮን ግርማና እኔም መስታወት አራጋው ነበርን። አብረን ከአድማስ እንሻገር እንላችኋለን። ጋቢና ቪኦኤ ስ ፕሮስ የምትከታተሉት የጋቢና ቪዮኤ ዝግጅታችንን ነው። ወደ መጀመሪያው ዝግጅታችን እናልፋለን። በጅማ ከተማ እየተካሄደ የሚገኘውን የኦሮሞ ሕዝቦች ዴሞክራሲያዊ ድርጅት ወይም ኦህዲድ ግባይን የተመለከተ ዘገባ አለን። ሙክታር ጀማል ከስፍራው ተከታዩን አድርሶናል። ኦህዴድ ዛሬ በጅማ ባካሄደው ዘጠነኛ ድርጅታዊ ጉባኤ መክፈቻ ላይ የኢህአዲግ እህድ ድርጅቶችና ተፎካካሪ ፓርቲዎች ጭምር ተሳትፎበታል። ከስድስት ሺህ ሰው በላይ በታደመበት በዚህ የጉባኤው መክፈቻ ላይ ንግግር ያደረጉት የድርጅቱ ሊቀመንበርና የኢትዮጵያ ጠቅላይ ሚኒስቴር ዶክተር አብይ አህመድ ኦህዴድ ኢህአዲግ ያለፈበትን ውጣ ውረድ በማስታወስ አሁን የተገኙትን ድል የመቋደስ ሂደቱ ላይ ትኩረት ሊሰጥ እንደሚገባና ህዝቡ እንዲተባበርም ጥሪ አቅርበዋል። በተለይ የኦህዴድ አመራርን በተመለከተና የኦሮሞ ህዝብ አስተሳሰብን እንደ ባህል ባህላችንና ታሪክ ትውፊታችን ሁሉንም አቃፊ፣ ቻይ ሆነን ኢትዮጵያን መገንባት አለብን። ለብሔር ብሔረሰቦችም ዋልታና ማገር ነን ብለዋል። ዶክተር አብይ አህመድ ልክ እንደ ትላንት ኢትዮጵያን እንገነባታለን። ከብሔር ብሔረሰቦች ጋር በፍቅርና በመከባበር አብረን እንኖራለን። አብረን ሆነን የአፍሪካ ቀንድንም አፍሪካንም እንገነባለን። ከዚህ ሊያግደን የሚችል አንዳችም ነገር የለም። መንግስት ሰፊ ስራ ሲሰራ መቆየቱን ያስታወሱት ዶክተር አብይ አህመድ የፖለቲካ ምህዳሩን ከማስፋት አንጻር መንግስት ሰፊ ስራ ሲሰራ መቆየቱን ያስታወሱት ዶክተር አብይ አህመድ ተፎካካሪ ፓርቲዎች ቁጥራቸው በዝተው የህዝብ አሳሰብና አማራጮችንም ከሚበትኑ ወደ አንድነት ተሰባስበው በጋራ ቢታገሉ የተሻለ መሆኑንም ጠቁመው በሀገሪቷ የተዘረጋው ምቹ የፖለቲካ ምህዳር ላይ የተንቀሳቀሱ ሀሳባቸውን ማንጸባረቅ እንደሚችሉም አረጋግጠዋል። በዚሁ መሰረት በማንኛውም አይነት ተወዳድራ ሲያደርጋችሁ ህዝብ ሀሳባችሁን ከመረጠ ድርጅታቸው ወንበር ለመልቀቅ ዝግጁ መሆኑን ቃል ገብተው ከዚህ በስተጀርባ ደባና ሴራ መስራት ግን ከጠላት አያስለይም ብለዋል። በኦሮሞ ፖለቲካ የምትንቀሳቀሱ ድርጅቶች በፈለጋችሁበት መንገድ ተወዳድራችሁ የኦሮሞ ህዝብ ከመረጣችሁ ለአንድ ደቂቃም ወንበር ላይ መቆየት አንፈልግም። ከዚህ በዘለለ ከጠላት ጋር በማበር የመጣውን ለውጥ ለመቀልበስ የሚያስብ ካለ ግን ከጠላት አንለየው። ለረጅም ጊዜ በኢትዮጵያ ሰፍኖ የነበረው የጥላቻ ፖለቲካን በተመለከተ ንግግር ያደረጉት የኦሮሚያ ብሔራዊ ክልላዊ መንግስት ፕሬዚዳንት ለማ መገርሳ ከዚህ ቀደም የሀገሪቷ ፖለቲካ አንዱ ሌላኛውን የመጥለፍና በጠላትነት ሰየመው የማሳደድ ሂደት መሆኑን አስታውሰው፣ ነገር ግን ዛሬ ተሰባስቦ መነጋገር መቻሉን ተናግረዋል። በዚህ ሂደት ኦህዴድ እያካሄደ ያለው ዘጠነኛው ድርጅታዊ ጉባኤም የተለያየ አስተሳሰብ ያላቸው የኦሮሞ ፖለቲከኞችን አንድ ላይ አሰባስቦ ማገናኘት በመ

ጉባኤው ላይ በመገኘት የኦህዴድ እህት ድርጅቶችና የኢህአዲግ አባል ከሆኑ ድርጅቶች ውስጥ ቢያዴንም በመወከል የተገኙት አቶ ንጉሱ ጥላሁን ናቸው። አቶ ንጉሱ ኦህዴድ በኢህአዲግ ውስጥ ሲንጸባረቅ የነበሩ ስህተቶችና ችግሮችን በማረም ሂደት ላይ ከፍተኛ አስተዋጽኦ ያበረከተ ድርጅት እንደመሆኑ መጠን ኦህዴድ ለአመራርነቱ እያደረገ ለነበረው አስተዋጽኦ የክልላቸው ህዝብና የድርጅታቸው ክብርና ምስጋና የላቀ መሆኑን አቶ ንጉሱ አረጋግጠዋል። ይህ ለውጥ እንዲመጣ ኦህዴድ ያበረከተ የተተው አስተዋጽኦና የተጫወተው ሚና በእጅጉ ትልቅና ታሪክ ሊረሳው የማይችል ነው። በዚህ አጋጣሚ መላው የድርጅታችን አባላትና የአማራ ክልል ህዝብ ኦህዴድ በለውጡ ሂደት ለተጫወተው ሚናና ላበረከተለት መሪ ከልቡ ዕውቅና በመስጠት በመላ የክልሉ ወረዳዎች ድጋፉን መስጠቱን ሳስታውስ በታላቅ ኩራትና ደስታ መሆኑን ልገልጽላችሁ እወዳለሁ። ሌላኛው ንግግር ያደረገው የኦህዴድ እህት ድርጅት የህወሓት ተወካይ ዶክተር አብርሃም ተከስተ ናቸው። ዶክተር አብርሃም የኦህዴድ ሚና በኢትዮጵያ ግንባታ ውስጥ የላቀ መሆኑን ህዝባችንና ድርጅታችን ያምናል ነው ያሉት። የተከበራችሁ ጉባኤተኞች ከትግራይ ህዝብና ከህወሓት እጅግ የከበረ ሰላምታ እና መልካም ምኞት ይድረሳችሁ። የተከበራችሁ ጉባኤተኞች፣ ክቡራንና ክቡራት፣ ኦህዴድ ለኦሮሞ ህዝብ ፖለቲካዊ መብቶች መከበር፣ ለኦሮሚያ ልማትና ብልጽግና፣ በአጠቃላይም ለሀገራችን ልማት፣ ለዲሞክራሲ እና ህገ መንግስታዊ ፌዴራላዊ ስርዓት ግንባታ ለከፈለው ከፍተኛ መስዋዕትነትና ለሰጠው አመራር ህወሀትና የትግራይ ህዝብ ሁሌም ከፍተኛ ክብር አላቸው። ከተፎካካሪ ፓርቲዎች ውስጥ ንግግር ያደረጉት አንዱ የኦሮሞ ፌዴራሊስት ኮንግረስ ዋና ጸሐፊ አቶ በቀለ ገርባ ናቸው። አቶ በቀለ እየታየ ያለውን የዲሞክራሲ ምህዳር መሻሻል እና የተመዘገቡ ድሎችን የበለጠውኑ ለመቋደስ የህዝብ አንድነት ወሳኝነት እንዳለው ተናግረዋል። በዛሬው ዕለት ለዓመታት ሲያሰቃየኝ ከነበረ ድርጅት ፊት ለፊት ቆሜ ስለ አንድነት እንዳቀነቅን ያስገደደኝም የህዝብ ፍላጎትና የወቅቱ ጥያቄ ነው በማለት ተናግረዋል። ትናንት እንደ ጠላት የምንተያይ ጀርባ ተሰታጠን በጠላትነት እየተፈራረጅን ስንተቻች የነበርን የኦሮሞ የፖለቲካ ድርጅቶች ከሀገራቸው ተባረው ሸሽተው የወጡበት ከተሰደዱበት የባዕድ ሀገር ተመልሰው በአባታቸው ቄ መንቀሳቀሳቸው ተመልሰው ለህዝባቸው እንዲታገሉ መንገድ ተከፍቷል። ሙክታር ጀማልን እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። በአዲስ አበባና በቡራዩ ለደረሱ ጉዳቶች ተጠያቂ የሆኑ ኃይሎችን በተመለከተ ከፌዴራል ፖሊስ የተሰጠው መረጃ ለተለያዩ ትርጉሞች ሊጋለጥ እንደሚችል የኦሮሞ ነጻነት ግንባር ስጋታቸውን ገልጸዋል። ለውጡን ለማደናቀፍ የሚጥሩ የተደራጁ ኃይሎች መኖራቸው ግልጽ ነው ያለው ደግሞ አርበኞች ግንቦት ሰባት ነው። የፌዴራል ፖሊስ ኮሚሽነር ሰሞኑን በሰጡት መግለጫ በቡራዩና በአዲስ አበባ የተፈጸመው ወንጀል በኦነግና በአርበኞች ግንቦት ሰባት ስም የተቀነባበረ ነው ብለዋል። እስክንድር ፍሬው ሁሉንም ወገን አነጋግሮ ተከታዩን ዘገባ ከአዲስ አበባ አድርሶናል። ከሳምንት በፊት አዲስ አበባ የተጀመረው በቡራዩ የቀጠለው አሳዛኝ ድርጊት የተፈጸመው ግድያ ምስጢር መነጋገሪያ ሆኖ ቀጥሏል። አዲስ አበባ በባንዲራ ቡራዩ ደግሞ በደንብ ባልተበራራ ምክንያት ግጭቶች ተከስተዋል፣ ግድያዎች ተፈጽመዋል። የኢትዮጵያ ፌዴራል ፖሊስ ኮሚሽነር ዘይኑ ጀማል ለአሜሪካ ድምፅ ሲናገሩ የተፈጸመው ወንጀል ድንገተኛ ለመሆኑን ጠቅሰዋል ይልቁን በደንብ የታቀደ መሆኑን ነው የገለጹት። በኦነግና በአርበኞች ግንቦት ሰባት ስም የተቀነባበረ ነገር ግን በአንድ ኮማንድ ሴንተር የሚመራ ትልቅ የጥፋት እቅድ መሆኑን ነው ያብራሩት። ወንጀለኞቹ ስማቸውን ተጠቅመዋል በሚል የተጠቀሱትን የሁለቱን ፓርቲ አመራሮች አነጋግሬያለሁ። በቅድሚያ ያነጋገርኳቸው የኦሮሞ ነጻነት ግንባር ኦነግ ሊቀመንበር አቶ ዳውድ ኢብሳ በጠፋው የሰው ህይወት ማዘናቸውን ገልጸዋል። በሰላማዊ መንገድ እንንቀሳቀሳለን ብለን በወሰንበት ሰዓት ይህ መፈጠሩ የሚያሳዝን ነው ሲሉ ነው የተናገሩት። በፖሊስ ኮሚሽነሩ የተሰጠው መረጃ ግን ለተለያዩ ትርጉሞች ሊጋለጥ የሚችል መሆኑን ስጋታቸውን ገልጸዋል። እንግዲህ እነዚህ የማን ናቸው? የድርጅት ደጋፊዎች ናቸው? በድርጅት ስም ነው የሚንቀሳቀሱት? ይሄ የተጣራ ነገር የለም። በእኛ በኩል የድርጅት አባሎች ናቸው ብለን አናስብም። ለምንድነው? አባሎቻችን የኦሮሞ ነጻነት ግንባር አባል በሙሉ ድርጅት አለው። ድርጅት ደግሞ በመመሪያ ነው እና በትእዛዝ ነው የሚንቀሳቀሰው። የዚህ አይነት ትእዛዝ የሚሰጥ አባላችን የለም። የቄሮ ድርጅት ነው የቄሮ ወጣቶች፣ እሱም ድርጅት አለው አመራር አለው፣ በመመሪያ ነው የሚንቀሳቀሰው። ያ ስለሆነ ሁሉ ሰባት ሚሊዮን ሕዝብ በሰላም መጥቶ በሰላም የተመለሰው ወደ ቤቱ ከዚህ ስለዚህ የኦሮሞ ነጻነት ግንባርና የቄሮ ሊሆን አይችልም። ይህን ራሴን እንደምተማመነው አምንበታለሁ። በዚህ ጀርባ ደግሞ ድርጅት ስም ይዞ ነው የሚንቀሳቀሱት የሚለው አቀራረብ፣ ይህንን መረጃ ፖሊስ ለእኛም መስጠት አለበት። ለዚህ ለህዝቡ ማለት ብቻ ሳይሆን እገሌ እገሌ እገሌ እነዚህ ናቸው፣ እኛ እናጣራለን። አሁን የመጣ ነው ኮሚሽነሩ ያሉት። አቶ ዳውድ ለምሳሌ ወደሱ ሲገቡ ልንገሮትና፣ የኢትዮጵያ ፖሊስ ኮሚሽነር፣ የፌዴራል ፖሊስ ኮሚሽነር ዘይኑ ጀማል ያሉት ወንጀሉ በደንብ የታቀደና በሁለት ዋና ዋና በሚባሉ የፖለቲካ የፖለቲካ ድርጅቶች ማለትም በኦነግና በግንቦት ሰባት ስም እየተቀነባበረ ነገር ግን በአንድ ኮማንድ ሴንተር የሚመራ ትልቅ የጥፋት እቅድ ነው ብለዋል። ፓርቲዎቹ የሉበትም፣ ነገር ግን በእነሱ ስም የተቀነባበረ ነው ነው የሚሉት እናንተ ይህን በተመለከተ የተሰጣችሁ መረጃ አለ ከፌዴራል ፖሊስ ወይ ከመንግስት? ከእናንተ ጋር የተነጋገሩበት ነገር አለ? የምታውቆት አለ? ምንድን ነው አስተያየቶት? በአጠቃላይ የፖሊስ ኮሚሽነሩ ባሉት ላይ። በዚህ ላይ የፖሊስ ኮሚሽን የፖሊስም ቢሆን የመንግስትም ቢሆን መረጃ አልሰጠንም። ማንነታቸውንም አልሰጠንም። ይህንን ካጣራም በኋላ አባሎቻችን በየቦታውም የተመዘገቡ ናቸው። ደጋፊዎችም የተመዘገቡ ናቸው። ከእኛ ውጭና ከአባሎቻችን ውጪ ደግሞ በዚህ አይነት ስም የተንቀሳቀሱ አሉ። እነዚህ እነዚህ ናቸው ካሉ በኋላ ከዛ በኋላ ነው እኛ አስተያየት መስጠት የምንችለው። በበኩላችን ተደጋግሞ ይነገራል። እውነት ነው የሚለው ለእኛ በጣም ጥያቄ ነው። ምክንያቱም በኦነግ ስም እንደዚህ ሆነ እንደዚህ ሆነ ብዙ ጊዜ ሲባል የከረመ ነው ለአመታትና። ይሄ በጣም አጠያያቂ ይሆናል። ዋነኛው ግን እኔ እኛ እንደሚገባን ከሆነ ይሄ የፖሊስ የተጣራ ነገር ካለ በነዛ ግለሰቦች ላይ እና እነዚን ግለሰቦች ደግሞ ከድርጅቶቹ ጋር መጨረስ ይሻላል፣ ለፓብሊክ እንደዚህ አይነት እንትን ከመስጠት በፊት፣ ምክንያቱም ትንሽ አነጋጋሪ ስለሚሆን ማለታችን ነው። ሚስ ኢንተርፕሬት እንዴት ይደረጋል ነው። አንዳንዱ ወይ በተለየ መንገድ ይረዳዋል። አንዳንድ ሰው በሚል ነው አንዳንድ ሰው በተለየ መንገድ ይረዳል። ያልሆነ መንፈስም ይፈጥራል። በእንትኖቹ ጥርጣሬ ይፈጥራል። በድርጅቶች ውስጥ እና በድርጅቶች እና በሕዝቡ ማለትም ጥርጣሬ ይፈጥራል። ይሄ መረጃው ያልተጣራ ስለሆነ በዚህ ላይ አስታት መስጠቱ በጣም ይቸግረናል እኛ የምንለው እዛ ከመሄዱ በፊት ለድርጅቶቹ እንንትን መረጃ አከፋፍሎ ከዛ በኋላ በዛ ላይ እኛ የምንለው አለ። መንግስትንም የምንረዳው ነገር ይኖራል። እነዚህ እውነት ናቸው ወይ? በእኛ ስም ተንቀሳቅሰዋል ወይ? ይህንን አጣርተን መንግስትንም የምንረዳው ነገር አለ እና ይሄ ትንሽ አጠያቂና አነጋጋሪ ነው የሚሆነው የትን ማለት ነው። አርበኞች ግንቦት ሰባት በበኩሉ ለውጡን ለማደናቀፍ የሚፈልጉ የተደራጁ ኃይሎች መኖራቸው ግልጽ ነው ብሏል። የድርጅቱ የስራ አስፈጻሚ ኮሚቴ አባል አባልና የህዝብ ግንኙነት ኃላፊ አቶ አበበ ቦጋለ እንዳሉት እንደዚህ አይነት ኃይሎች የተለያዩ አጋጣሚዎችን ሊጠቀሙ ይችላሉ። የኮሚሽነሩ አገላለጽ ግልጽ ነው። ሁለቱ ድርጅቶች በቅርብ ጊዜ ተከታትለው የገቡ ነው ወደ ሀገር ውስጥ ያንን ተከትሎ ነው እንግዲህ አንዱን ማህበረሰብ ከሌላው ጋር የማጋጨት እንቅስቃሴ ጎልቶ አዲስ አበባና አካባቢው ላይ እያዳረሰ ያለውና በእኛም አሴስመንት እና ባለን መረጃ እንደዚህ አይነት የእርስ በርስ ግጭት የሚያነሳሳ የተደራጀ ይሄ አሁን አገሪቷ የገባችበት ለውጥ እንዲደናቀፍ የሚፈልግ ኃይል እንዳለ እናቃለን። ያ ኃይል ይህንን አጋጣሚ ተጠቅሞ ይህንን ችግር እንዲመጣ ያደረገ መሆኑን ነው ለመግለጽ ያፈለጉት። በዛ አቀራረብ በዛ አገላለጽ እንስማማለን። እንግዲህ የእናንተን ድርጅት ስም ተጠቅሙ የሚንቀሳቀስ የተደራጀ ቡድን ካለ ያሁን በአንድ ኮማንድ ሴንተር የሚታዘዝ ከዚህ ጋር በተያያዘ ከመንግስት ጋር ለመነጋገር የሞከራችሁበት ሁኔታ አለ? ፖሊስስ እናንተን ለማነጋገር ሞክረዋል ወይ? በዚህ ላይ ያላቸው አስተያየት ምንድን ነው? ምን መሰለህ፣ ለምሳሌ አንዱ የግጭቱ መንስኤ እንዲሆን ያደረጉት የኦነግ ባንዲራ በኦነግ አቀባበል ላይ በከተማው ውስጥ መሰቀሉን መቃወም ነው። እኛ እንደ ድርጅት ቀደም ስል ወደ አገር ቤት ከመምጣታችን በፊት የነበረውን ስርዓት በምንታገልበት ሰዓት ላይ ከኦሮሞ ድርጅቶች ጋር በጋራ ግንባርን ፈጥረን ጥምረትም እየፈጠን ስንንቀሳቀስ ኖረናል። በዛ ሰዓት ላይ በመላው ሀገር ህዝባዊ ስብሰባዎች እንጠራ ነበረ የኦነግ አርማ ወይም ባንዲራ ብሎ የሚጠቀሙበትን በየምንሄድባቸው የስብሰባ አዳራሾች ውስጥ ከኢትዮጵያ ባንዲራ ጋር እና ከድርጅታችን አርማ ጋር እንዲሰቀልና ና የድርጅቱን አላማ የሚገለጽበት ሁኔታ ስናካሄድ ነሆነ። ይሄ ለአንድ ዓመት ለሁለት ዓመት አይደለም እንግዲህ የተደረገው ከ2008 ጀምሮ እስካሁኑ በፈረንጆች አቆጣጠር እስካሁኑ እስከ 2018 ላለፈው 10 ዓመት የተካሄደ ነው። ያንን በውጭ ሀገር ያደረግን ድርጅት ወደ ሀገራችን ከመጣም በኋላ ኦነግ ወደ ገዛ ሀገሩ መጥቶ የራሱ ደጋፊዎች የራሱ አባላት ባሉበት ቦታ ላይ ባንዲራውን መስቀሉን የእኛ አባላት ወይም ደግሞ እኛ እንደ ድርጅት የምንቃወምበት ምክንያት የለም። እያንዳንዱ ድርጅት የራሱ ባንዲራ ለኦነግ ብቻ አይደለም ያለው። ወይም ደግሞ እኛ በዲሞክራቲክ ድርጅቶች ነን። ኢትዮጵያ አሁን የፌደራል ስትራክቸር ነው ያላት። ለወደፊትም ሕዝቡ በሚወስነው አይነት የፌደራል አደረጃጀት እያንዳንዱ ክልል የራሱ ባንዲራ እንደሚኖረው የሚገባን ኃይሎች ነን። የኖርንባቸው ዲሞክራቲክ ሀገሮችም የሚከተሉት እሱ ነው። ሀገራችን ውስጥ እየሆነ ያለው እሱ ነው። መቀጠልም የሚችለው እሱ ነው ነው። ስለዚህ የኦነግን ባንዲራ ለምን ተከላችሁ? የሚል ግጭት የሚያስነሱ ሰዎች የእኛን አላማ የእኛን የፖለቲካ አስተሳሰብ በፍጹም የሚወክሉ ኃይሎች መሆን አይችሉም። ከዚህ በመነሳት ነው እንግዲህ እነዚ ኃይሎች የእኛ አባላቶች አይደሉም። ይህንን መንግስትም ያውቃል፣ አይ ቲንክ የፖለቲካ ድርጅቶቹም ያውቃሉ። ያንን ስም ተጠቅሞ ያ ቅድም የተደራጀ ያልነው ኃይል ይህንን ግጭት በማህበረሰቦች መካከል መፍጠር ችሏል። አሁንም እየቀጠለ ነው ያን አይነት እንቅስቃሴ። አንዳንድ አንድ ቦታም ስማችን ኢምፕሊኬት ለማድረግ የሚሞክሩ ሰዎች አሉ። ይሄ ሁሉ የተደራጀ ኃይል የሚያካሄደው እንጂ ኢትዮጵያን ውስጥ ለውጡን ተከትሎ ሀገሪቷን ወደ ተሻለ ቦታ እናመጣለን ብሎ በቅንነት የመጣ የፖለቲካ ድርጅት የሚወክል ሀሳብ ነው ብለን አናስብም። ሰሞኑን በቡራዩ ከተማ አሸዋ ሜዳና ሌሎች አካባቢዎች በተፈጸመው ጥቃት 26 ሰዎች መሞታቸው፣ በርካቶች መቁሰላቸውና ብዙ ሺዎች መሰደዳቸው ይታወሳል። ይህንኑ ተከትሎ በአዲስ አበባ በተካሄደ ሰልፍም አምስት ሰዎች መሞታቸውን ፖሊስ አስታውቋል። ከኦሮሞ ነጻነት ግንባር ኦነግ ሊቀመንበር አቶ ዳውድ ኢብሳ ጋር ያደረግኩትን ቃለ ምልልስ ቀሪ ክፍል በሌላ ዘገባ እመለስበታለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን፣ ለዘገባው እናመሰግናለን። ተከታዩ ዘገባችንም ከዚሁ ጋር የሚያቆየን ይሆናል። እንግዲህ ባለፈው ቅዳሜ ከሰዓት በኋላ በቡራዩና አካባቢው ባልታወቁ ቡድኖች ተፈጸመ ሲል ፖሊስ የገለጸው ጭካኔ የተሞላበት አገዳደል የሀያ ስድስት ሰዎች ህይወት ማለፉ ቁጥሩ ለጊዜው ያልታወቁ ሰዎች በሕክምና ላይ እንደሚገኙ በተጨማሪም አሁንም በሺዎች የሚቆጠሩ ሰዎች ከመኖሪያ ቀያቸው ተፈናቅለው በተለያየ መጠለያ ጣቢያዎች እንደሚገኙ መዘገባችን ይታወሳል። ከነዚህ ተፈናቃዮች መካከል የተወሰኑትን መስታወት አራጋው አነጋግራቸዋለች። በቡራዩና አካባቢዋ በደረሰው ጥቃት ቤት ንብረታቸውን ትተው የሸሹ በአዲስ አበባ በተለያዩ መጠለያዎች የሚገኙ ከ17 ሺህ በላይ የሚሆኑ ዜጎች ዛሬም የጠፉ ቤተሰቦቻቸውን በመጠየቅ ላይ ናቸው። ወደ መኖሪያቸው ተመልሰው የወደመ ንብረታቸውንም ሆነ የጠፉ ቤተሰቦቻቸውን ለመፈለግ ድፍረት እንዳጡ ይናገራሉ። በቡራዮ ከ1974 ዓ ም ጀምሮ ነዋሪ የሆኑት አዛውንት አቶ ጩበሩ ዋራ ወራ ተደጋጋሚ ግጭቶችና ጥቃቶች እንደነበሩና የዘንድሮው ግን በእጅጉ አስከፊ እንደሆነ ለቪኦኤ ገልጸዋል። ትልልንክ ማንም ትልልንክ ቤት ውጡ አሉ። መጀመሪያ በዱላ ጀመሩ። ሁለተኛ በመሳሪያ ጀመሩ። እኛም እነሱ ጋር ስንታግል ህግ አካል ስንጠራ ህግ አካሉ መጥቶ በእውነቱ ነገር ከሆነ ፈጣሪ እንደሚያውቀው እኛ እንዳንና ብሎ በመሳሪያ መተኮስ ጀመረ። ያ መተኮስ ጀመረ። አሁን እኔ ቤተሰብ አስራ ሁለት ናቸው። ሶስቱ ወጥቴ ነው ዘጠኝ የት እንደገባ አላቀም። ቤቱ ሁሉ ተፈራርሷል። ይህን አሁን ሶስትና ሁለት ሬሳዊ ቤት ይኖራል። ሶስት ቀን መሬቱ ላይ ተቀብረን አራተኛ ቀን ድ ቅዳሜ ድ ሲነጋ ከምሽቱ ስምንት ሰዓት በጨለማ ነው። አንድ ሰው ላልኩኝ እኛ ሶስት ሰዎች ህይወቱ ያተረፈው ሌሎቹ ያለበት አናቀም። ልጆቹ የት እንደገቡ አናቀም። የሞቱ ስንት እንደሆነ አናቀም። አንድ ሚስት ሚስትና ልዩ አንድ አለ። እኔ ያለው ሌሎቹ ዘጠኝ የት እንደገባ አናቀም። ፈጣሪ እንደሚያውቀው አሁን ቤት ውስጥ ተከራይ ያለ ብዙ ሰዎች አሉ። ያ ቤቱን ንብረት ሁሉ ወድሟል። ምንም ነገር የቀረ ነገር ማንም ምንም ነገር የለም። ተመልሴ ለማየት በምን መንገድ ይነዛል። ህይወታቸው ያትርፈናል እነሱ ቤት እንደገባ እናቀል። ይሄ መጨረሻ አራተኛ ጊዜ ነው እንደዚህ የተከሰተው። ዛሮ መጨረሻ አባረሩ አራተኛ ጊዜ ነው የተከሰተው አሉኝ። ከዚህ ቀደም እንደዚህ አይነት ነገር ገጥሟችሁ ያውቃል? መቼ ነበር እንደዚህ ዛሬ ሁለት ዓመት በፊትም ገጥሟል። ዛሬ አንድ ዓመት ገጥሟል። አሁን ይሄ አራተኛ ነው። እነማን ናቸው ይሄንን ጥቃት ያደረሱባቸው? ያ እዛ ያሉት ናቸው። እዛ ናቸው በሙሉ ያሉት እዛ ማን ያውቃል። እኔ የመጣሁት ደቡብ ሰው ነኝ። ከዚህ ቀደም ሲከሰት መንግስት ያውቃል ሁለቱ ሁለቱ ላይ ኦሮሚያ መንግስት ፈርሞ አሁን በኋላ ሌላ ብሄር ላይ እንደዚህ ሲከሰትና እንደዚህ ጥፋት ካለ ኃላፊነት ወስጃለሁ ብሎ ፍርማም አለ። እኛ ለቄ ስንወጣ መልስ ብሎ መለስ ብሎ ያዝመለሱ አካል ያለ ቡራዮ መጥቶ ሶስት አራት ስብዛት አድርጎ ከዛ ቀጥሎ ዛሬ ዓመት እንድ ጀመሩ አሁን መጨረሻ ነው ያባረሩ። ሌላዋ የቡራዮ ነዋሪ የነበረችው ጸሐይ የኦሮሞ ተወላጅ ነኝ፣ የልጆች አባት ከጋሞ በመሆኑ ጥቃት ደርሶብኛል ትላለች። ከአስራ አምስት አመት በፊት ነው የተጋባ ነው እና ባሌን ትቼ ወዴትም መሄድ አልችልም። ምን ይንገደሉኝና ስም ትገላላቸው ያለኝ ሶስት ዙር መጡ። ሶስተኛው ዙር ሁለተኛው ዙር እኔን ቀጥቅጦኝ እንደገና እሱን አልገላኝ ሄዶ ያው ጨፈላለኩት። አራተኛ ዙር በጥቆመ ሩም በኦሮምኛ በቃ ይዘሾችን ብላ ይዞ እየመጡ ብሽ ነው። አንደኛው ልጅ በአይንም የሚያውቀኝ በቃ ምንም አረጋ አይችልም። ጎትቼ ያይዘን ወደ አስፋልት ላይ ወጣን። መንገድ ላይ ወደቀን። ምንም ሰውም የለም። ሱቁ መንገዱ ሁሉ ዝግ ነው። አስፋልቱ ዝግ ነው። መራመድ አልችልም። አረባሌን አረባሌን፣ ወይኔ ልጆቼን ብል፣ የአስር አመት ልጅ እንዴት ፊት ልጁ ነሽ አንቺ ወልደሽ መዘም ያለሽ ጀርባው ላይ እንዴት ይመከራ ናንተ፣ ይዶዜ ልጅ ብሎ ሲደፉት የአራት አመት ልጅ ብቻ ነው ያልመቱብኝ። ሁለት ልጆች ነው ያልኝ ህፃኑም መቱብኝ። እዚህ ጋር ፈናን ፍቅር አለ ብለሽ አንቺ ስትኖሪ እዚህ ጋር ይህ ስመጣብሽ ምንድን ነው የምትይ? እሰራለሁ ቤቴን ኑሮዬን አስተካክዬ እኖራለሁ ብዬ ነው ያለበት አንድ ችኮ አብረኝ ቡና እየጠጣሽ እየበላሽ ነው። እንደ እንደገና አንቺን ነው የምፈልገው። የድርጅት ተባባሪ ነሽ አንቺ እንደውም በኦሮሞስም እየተባልኩ የምገደለው ምንኛ አማርኛ ነው እዚጋ። ማሩ ብዙ አየው ንብረት አፍርቶ ቤተሰብ መስርቶ ለአስራ አምስት አመታት በቡራዮ እንደኖረ ይናገራል። የእስከ ዛሬውን ጥል በእርቅ እያበረድን ነበር የኖር ነው ይላል። ንብረት ወድሟል፣ አካባቢ ህዝቡ ታርደዋል። በእውነቱ ከሆነ መጨመር አያስፈልግም፣ መቀነስም አያስፈልግም። በግብን ተበልቷል አልቋል። እንደገና ወደ ቦታው መመለስም ከባድ ነው። ሰው ልጅ በፍጥረቱ እንደዚህ ሲሆን አናውቀውም። በእውነት እየወት የል አልን ብለን አንገምትም እንደር በቡራዮ መልካ ገፈርሳ ለአስራ ሶስት አመታት የኖሩት አዛውንት ወደ መጣሁበት ለመመለስ አልፈልግም ይላሉ። እኔ አሁን በህይወት አለው፣ ነገር ግን ልመለስ እንኳን እዛ ቦታ ልይት ግን እንኳን ወደፊት የሚያሰጋ እ ቢላ ከሰው እጅ እንዳልተመለሰ ነው። አሁን ማየው መንግስት የኛ ነው፣ መሬት የኛ ነው፣ እናንተ እዚህ ጋር ምን አላችሁ፣ ጠቅላላ ተጠርጋቸው ውጡ በሚባል እንዳለ ተቀጥቅጦ በጣም ህዝቡ እየተወጋገረ ነው እየተበተነ ነው። እኔ ቤት መቃጠል ብቻ አይደለም ብዙ ሰዎች ቤት ተቃጥሏል። ወይዘሮ ብርቄ ወርቁ አራት ልጆቻቸውን የወለዱት በቡራዮ ነው። ሁለት ልጆቻቸው በነበረው ጥቃት የት እንደደረሱ እንደማያውቁ ይናገራሉ። የት ብለው እንደሚፈልጉም ግራ እንደገባቸው ገልጸውልናል ሚጠባው አመት ከመንፈቁ ነው። ባለአስራ አንድ አስራ አንድ አመቱ ከኔ ጋራ ነው። የአስራ ሰባት አመት ልጅ ና የአስራ አራት አመት ልጅ የት እንደገቡ የት እንደወጡ አላውቅም። ባለቤቴ የት ልትገሉትን ይኑርም አላውቅም። ጀሚላ ከሚል ድርስ ነፍሰ ጡር ናት። ሶስት ልጆቿን ይዛ ጥቃቱን ሸሽታ አዲስ አበባ ደርሳለች። መስጊድ ውስጥ ገብር የተደበቅኩን መጀመሪያ ማለት ነው መስጊድ አስተናግድ አለው። ከዛ በኋላ ደግሞ እነሱ በኋላ ሊት ልጆች ሊወጥ ይቻለው ባለቤቴ በህይወት አለ፣ ምንም አልሆነም። ደውዬለት አለዋለን፣ ግን ከና ከሱ ይኸውና አርብ ነው፣ ሳምንት ሊሆን ነው ከተለያየን ማለት ነው። ኤልሳ ባልቻም የዘጠኝ ወር ነፍሰ ጡር እንደሆነች ትናገራለች። ተወልዳ ያደገችው አዲስ አበባ ትዳር ይዛ በሶር አምባ ትኖር እንደነበርም ነግራናለች። ይሄ የሆነ አንድ ነው፣ ከቀኑ ስድስት ሰዓት አካባቢ ያው እኛ ካለንበት አካባቢ አንደኛ እሳት እየነደደ ነው፣ ሁለተኛ ደግሞ የሰው ነፍስ እየተገደለ ነው። በቪላ ማለት ይሄ ጎራዴን የሚባለው በሱ እያረዱ ሳ ያው የሞተውን ሬሳ ራሱ እያየሆነ የወጣት ማለት ነው ነፍሴ ያውጭኝ መልኩ ለከተማውን ብዙ ምሩቅ አደለም እና ወደ ወንዝ ምናም ሰው ሲጥር የሞተውን ሬሳ በጣም ነፍሴ ለነፍሴ ስለፈራ ሮጬና ሩጬ ወደ ከተማ ይገባው አይ ብዙ ሰው ነበረ ማለት ጎራዴውን ይዞ ሊገል ስል ተመልሾ ሌላ ክልል ልገባ ስል አንደኛ አንድ ርጃ እግዚአብሔር ይስጣት ነፍሴን አትኳዋለች ከወጡታኝ ወደ ሌላ የሆን ሰው ቤት አስገብታኝ ነገሩን ሲረጋጋ ድጋሚ ይዛኝ ወጣች። ድንጋጤው ሰው ሰው ፊት ምናምን ማየት ክር ቢላው ራሱ ከባድ ነው የያዙ አሁን ያላችሁበት ሁኔታስ እንዴት ነው? አሁን ያለውበት አካባቢ እግዚአብሔር ይስጣቸው የከተማ ወጣቶች ሕብረተሰቡ የአዲስ አበባ ሕብረተሰብ እግዚአብሔር ውስጣቸው ያለውን እየተባበረ እያደረገ ነው ያለው ማለት ነው። በፊሊጶስ ትምህርት ቤት ውስጥ ምን ያለ ነው? በፊሊጶስ ትምህርት ቤት ውስጥ የሚገኙት ተፈናቃዮች ትንሽ መረጋጋት እንደሚታይባቸው የገለጸው አንዱ የአስተባባሪ፣ ወደ መጠለያው የሚገቡ አዳዲስ ሰዎች ዛሬም እየተቀበሉ እንደሆነ ገልጿል። እንግዲህ ለዛሬ የያዝነው ዝግጅታችን ወደ መጠናቀቁ ነው። አዎ ሰዓታችን በመጠናቀቁ ቀደም ሲል ያስተዋወቅናችሁ በአማራ ክልል ያለው የትምህርት ቤትን ጉዳይ በተመለከተ በነገው ምሽት ይዘን እንመለሳለን። በፌስቡክ አቶ አማሪክ በትዊተር ከሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን ስናስተናግዳችሁ ያመሸ ነው ጽዮን ግርማና፣ እኔም መስታወት አራጋው ነበር። ዝግጅታችንን ሲያቀራብርልን የቆየው ሞቅቤል ያበረው ነበር ጉዟችሁ የሰመረ ይሁን እያለን እንሰናበታለን መልካም ምሽት Son en razón es que la América.